የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 9 2015 ዓ ም ዝግጅታችን ጀምረ እኔ የድርቅ ጉዳይ፣ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል። ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት፣ ኢትዮጵያ በውሃ ሀብቷ ጥሩ ደረጃ ላይ ያለች ሀገር ራሷን መመገብ አለመቻል በጣም በጣም የሚያሳዝን ነው። በኢትዮጵያ ፖለቲካዊ ጉዳዮች ላይ ትንታኔ በመስጠት የሚታወቁት በዩኒቨርሲቲ ሚሲሲፒ ግዛት የጋዜጠኝነትና ኮሚኒኬሽን መምህር የሆኑትን ዶክተር ዘነበ በየነን የሰማናቸው ለኢትዮጵያ መረጋጋት ስጋት ሆነው የቀጠሉ ጉዳዮች ምንድን ናቸው? በሚል በምሽቱ ሐሳባቸውን ያካፍሉናል። ሳምንታዊው የመዝናኛ አፍታ፣ የሙዚቃ ቀናን ጨምሮ ሌሎች ዝግጅቶችም በምሽቱ ተካተዋል። ጤና ይስጥልኝ፣ እንደምናመሻችው፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ጽዮን ግርማ የዝግጅቱ ዋና አዘጋጅ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁ እንቆዩ። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። አቶ ጌታቸው ረዳ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት በህወሀት ታጩ። የህወሀት ቃል አቀባይ አቶ ጌታቸው ረዳ በትግራይ ክልል በመቋቋም ላይ የሚገኘውን የክልሉን ጊዜያዊ አስተዳደር በፕሬዝዳንትነት እንዲመሩ ከህወሀት በኩል መታጨታቸውን ለፓርቲው ቅርበት ያላቸው ምንጮች ለአሜሪካ ድምፅ ገልጸዋል። ዓለም አቀፍ የትግራይ ምሁራን ማህበር ሌተናል ጄኔራል ጻድቃን ገብረ ትንሳኤን የክልሉ ምክትል ፕሬዝዳንትነት እንዲሆኑ ባለፈው ሳምንት በእጩነት ማቅረቡ ይታወቃል። የአቶ ጌታቸውና ሌሎች የጊዜያዊ አስተዳደሩ ካቢኔ አባላት ሹመት የክልሉ አመራሮች ከፌዴራል መንግስት ጋር በጊዜያዊ አስተዳደሩ አወቃቀር ጉዳይ ተወያይተው ካጸደቁት በኋላ አስተዳደሩ ስራ እንደሚጀምር ምንጮቻችን ጨምረው ገልጸዋል። በታንዛኒያ ምንነቱ ያልታወቀ ሕመም አምስት ሰዎችን ገደለ። የታንዛኒያ ባለስልጣናት በሀገሪቱ ሰሜናዊ ምዕራብ ክፍል ኢቦላ በሚመስሉ ምልክቶች አምስት ሰዎችን የገደለውን ሕመም እያጣሩ ሲሆን ገዳይ ቫይረስ ሊሆን እንደሚችል ስጋት ፈጥሯል። የታንዛኒያ የጤና ሚኒስቴር ሐሙስ ምሽት ባወጣው መግለጫ በሰሜን ምዕራብ ካጀራ ክልል በበሽታው የተያዙት ሰባት ሰዎች እንደ ትኩሳት፣ ማስታወክ፣ የደም መፍሰስና የኩላሊት ስራ ማቆም የመሳሰሉ ምልክቶች ታይተውባቸዋል ብሏል። በክልልና በምክር ቤት ደረጃ ያሉ የአስቸኳይ ጊዜ ምላሽ ሰጪ ቡድኖች ምንነቱ ያልታወቀውን በሽታ ለመመርመርና ለመረዳት ወደ ቦታው መንቀሳቀሳቸውን ዋና የሕክምና መኮንን ቱማኢኒ ናጉ ገልጸዋል። የበሽታዎቹ ምልክቶች የሆኑት ኃይለኛ ትኩሳት፣ ከፍተኛ ደም መፍሰስ እና የሰውነት አካል ክፍሎች ስራ ማቆም ገዳይ ከሆነው የኢቦላ በሽታ ምልክቶች ጋር ተመሳሳይ መሆኑ ተገልጿል። በሽታው የተገኘበት ካጌራ ክልል በዩጋንዳ ድንበር ላይ የሚገኝ ሲሆን በዩጋንዳ ከመስከረም እስከ ጥር ድረስ በተከሰተ የሱዳን ዝርያ ያለው የኢቦላ በሽታ ምክንያት የሰባ ሰባት ሰዎች ህይወት ማለፉ ይታወሳል። በብሩንዲ አንድ የአራት ዓመት ህጻንና ከልጁ ጋር ግንኙነት የነበራቸው ሌሎች ሁለት ህጻናት ላይ የፖሊዮ በሽታ ከተገኘ በኋላ የሀገሪቱ መንግስት ብሔራዊ የህዝብ ጤና አስቸኳይ አዋጅ አውጇል። የፖሊዮ ወረርሽኝ በብሩንዲ ሲከሰት ከሰላሳ ዓመት ወዲህ ለመጀመሪያ ጊዜ ነው። ከህጻናቱ በተጨማሪ የጤና ባለስልጣናት አምስት የፖሊዮ ናሙናዎችን በቆሻሻ ውሃ ላይ በማግኘታቸው ሁለተኛው አይነት የፖሊዮ ቫይረስ እየተዘዋወረ መሆኑን አረጋግጠዋል። በከፍተኛ ሁኔታ ተላላፊ የሆነው ይህ በሽታ በተበከለ ውሃና ምግብ ወይም በበሽታው ከተያዙ ሰዎች ጋር በሚኖር ግንኙነት ይተላለፋል። የሀገሪቱ መንግስት አዲስ ከተወለዱ ህጻናት ጀምሮ እስከ ሰባት ዓመት ላሉ ህጻናት የሚሰጥ የክትባት ዘመቻ እያዘጋጀ ሲሆን በሳምንታት ጊዜ ውስጥ መሰጠት እንደሚጀምር ተገልጿል። አድማጮች የምታደምጡት የአሜሪካ ድምጽ ራዲዮ ጣቢያን ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከማንሃታን አውራጃ አቃቤ ሕግ ቢሮ ሾልኮ የደረሳቸው መሆኑን በገለጹት እርምጃ መሰረት ማክሰኞ እለት እንደሚታሰሩ በማህበራዊ ሚዲያ ገጻቸው ላይ ዛሬ ለተከታታዮቻቸው አስታውቀዋል። ትራምፕ የራሳቸው ማህበራዊ ሚዲያ በሆነው ትሩስ ሶሻል ባስተላለፉት መልእክት ለደጋፊዎቻቸው ተቃውሞ አሰሙ፣ ሀገራችንን መልሰን እንውሰድ ሲሉ ጥሪ አቅርበዋል። ለምን እንደሚታሰሩ ግን ዝርዝር መረጃ አልሰጡም። በኒውዮርክ ከተማ የሚገኙ ባለስልጣናት ግለሰቦች መረጃ እንዳያወጡ ዝም ለማሰኘት ገንዘብ በመክፈል ወንጀል በትራምፕ ላይ ክስ መመስረት የሚቻልበትን ሁኔታ ሲመክሩ መቆየታቸው ይታወቃል። ትራምፕ ፕሬዚዳንት ከመሆናቸው በፊት ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ነበራቸው የተባለው ግንኙነት ይፋ እንዳይወጣ ዝም ለማሰኘት ገንዘብ ከፍለዋል ተብሏል። በትራምፕ ላይ የቀረበ ምንም አይነት የወንጀል ክስ ስለመኖሩ ከባለስልጣናት የተረጋገጠ ነገር የለም። ሆኖም የኒውዮርክ ከተማ የሕግ አስከባሪ ተቋማት ትራምፕ ክስ ሊመሰረትባቸው ከቻለ ሊደረጉ ስለሚገቡ የጸጥታ ዝግጅቶች ላለፉት ጥቂት ቀናት ሲወያዩ መቆየታቸውን አንዳንድ የሚዲያ ዘገባዎች አመልክተዋል። ትራምፕ የሚታሰሩ ከሆነ ተቃውሞ እንዲደረግ ጥሪ ማቅረባቸው እንደ አውሮፓውያን አቆጣጠር በጥር 6 2021 ዓ.ም በአሜሪካ ምክር ቤት ህንፃ ላይ ጥቃት ከመድረሱ በፊት በኢንተርኔት ላይ ያደረጉት ቀስቃሽ ንግግር ያስተጋባ መሆኑ ተገልጿል። ትራምፕ በወንጀል ከተከሰሱ በአሜሪካ ታሪክ ውስጥ የቀድሞ ፕሬዝዳንት ሲታሰሩ ለመጀመሪያ ጊዜ ይሆናል። በመጨረሻም የዩናይትድ ስቴትስ የቀድሞ ፕሬዚዳንት ጆርጅ ቡሽ ኢራቅን ለማውረድ ትእዛዝ ከሰጡ ነገ እሁድ ሀያ ዓመት ይሞለዋል። የዛሬ ሀያ ዓመት ጦርነቱ ሲጀመር አስደንጋጭና አስፈሪ የቦምብ ጥቃት ዘመቻ ባግዳድን አቀጣጥሏት የነበረ ሲሆን የአሜሪካ ጦር በስልጣን ላይ የነበረውን የሳዳም ሁሴን መንግስት አፍርሶ አምባገነኑን መሪ ከስልጣን አውርዷል። ፕሬዚዳንት ጆርጅ ቡሽ እንደ አውሮፓውያን አቆጣጠር ግንቦት አንድ ቀን 2003 ዓ.ም ተልኳቸው መጠናቀቁን ቢያውጁም የሳዳም ባቲስት ፓርቲ አባላትና ሌሎች አማጽያን ከአሜሪካና አጋር ኃይሎቿ ጋር ውጊያ በመቀጠላቸው ጦርነቱ ተራዝሟል። ለወረራው ምክንያት የነበረው በኢራቅ አለ የተባለው የጅምላ ጨራሽ ጦር መሳሪያ ባይገኝም የኢራቅ ነዋሪዎችንና የአሜሪካ ወታደሮችን ግን ዋጋ አስከፍሏል። የቀድሞ የአሜሪካ ፕሬዚዳንት ኦባማ አስተዳደር የውጭ ጉዳይ ሚኒስቴር ጂም ስታይንበርግን ጨምሮ በርካታ ተቺዎች አሜሪካ በኢራቅ ውስጥ ያደረገችውን ጣልቃ ገብነት ጥበብ የጎደለው ብለውታል። ፕሬዚዳንት ኦባማ እንደ አውሮፓውያን አቆጣጠር በ2011 ዓ ም የጦር ኃይላቸውን ከኢራቅ አስወጥተው የነበረ ቢሆንም ከሶስት ዓመት በኋላ ግን በኢራቅ ያለውን የፖለቲካ አለመረጋጋት ተከትሎ የተነሳውን እስላማዊ መንግስት ለመዋጋት በድጋሚ ገብተዋል። ዛሬ የአሜሪካ ወታደሮች በኢራቅ የሚገኙ ሲሆን ግንኙነታቸው እንደ አውሮፓውያን አቆጣጠር በ2003 እንደነበረው በጠላትነት ሳይሆን በቁልፍ አጋርነት መሆኑን የተገለጸው። በኢራቅ ጦርነት ምክንያት በ10 ሺዎች የሚቆጠሩ ኢራቃውያን ሕይወት የጠፋ ሲሆን ከ4 ሺ በላይ የአሜሪካ ወታደሮችም ተገድለዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በመደመጥ ላይ ይገኛሉ። እስከ ዝግጅታችን ማብቂያ አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ዕለቱ አብይ ርዕስ እንሻገር። በሰሜን ኢትዮጵያ የነበረውን ጦርነት ለማስቆም ደቡብ አፍሪካ ፕሪቶሪያ ላይ የሰላም ስምምነት ከተፈረመ ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማኅበራዊ ጥያቄዎች ቢኖሩም ቢያንስ ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ ውጊያ ቆሟል። ኢትዮጵያ ፖለቲካ ግን አሁንም አልተረጋጋም። ለመሆኑ ለኢትዮጵያ መረጋጋት ስጋት ሆኖ የቀጠሉ ጉዳዮች ምንድን ናቸው? በኢትዮጵያ ፖለቲካዊ ጉዳዮች ላይ ትንታኔ በመስጠት የሚታወቁት በዩኒቨርሲቲ ሚሲሲፒ ግዛት የጋዜጠኝነትና ኮሚዩኒኬሽን መምህር ዶክተር ዘነበ በየነን ባልደረባችን ስመኝ ሸቆዬ አነጋግራችኋለች። ወደዚያው እናቅናለን። ዘነበ በየነ እባላለሁ በዩኒቨርስቲ ኦፍ ሚሲሲፒ የጋዜጠኝነት ትምህርት ክፍል ተባባሪ ፕሮፌሰር እና በትምህርት ቤቱ የዓለም አቀፍ ፕሮግራሞች አስተባባሪ ነኝ። ዶክተር ዘነበ እንግዲህ በሰሜን ኢትዮጵያ የነበረውን ግጭት ለማስቆም የሰላም ስምምነት ከተፈረመ ጥቂት ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ግን ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ የነበረው ውጊያ ቆሟል። ግን ያም ሆኖ የኢትዮጵያ ፖለቲካ አሁንም አልተረጋጋም። ለዚህ አለመረጋጋት ምክንያት ሆነው የቀጠሉ ጉዳዮች ምንድን ናቸው? በጣም አመሰግናለሁ። ይሄ ጥያቄ ብዙ ነገሮችን የያዘ ጥያቄ ነው። ጥያቄው ላይ እንዳመለከታችሁ በሰሜን ኢትዮጵያ የነበረው ግጭት መቆሙ ያለ ማስቆም የሰላም ስምምነት መፈረሙ በራሱ ትልቅ መርታ ነው ብዬ አስባለሁኝ። የዛ የሰላም ስምምነት ግን ኢትዮጵያ ውስጥ ያለውን ችግር ሙሉ ለሙሉ ይፈተዋል የሚል እምነት የለኝም። ምክንያቱም በመጀመሪያ እዚህ ችግር ውስጥ እዚህ ደረጃ ላይ እንዴት ልንደርስ ቻለን? በየአካባቢው ያሉት ጥያቄዎች ከመልካም መስተዳደር ጋር ሊሆን ይችላል ከይዞታ ይገባኛል ሊሆን ይችላል ሌሎችም የፖለቲካ ጥያቄዎች ለኔ መሰረቱ ሁለት ወይም ሶስት ነገር ናቸው ብዬ አስባለሁ። የመጀመሪያው የዚህ ችግር ዋና መንስኤ ነው ብዬ የማምነው እንደኔ እይታ ህገ መንግስቱ እራሱ ይመስለኛል። ይሄ ህገ መንግስት ከሚያደርጋቸው ነገሮች አንዱ ክልሎችን የራሳቸው የታጠቀ ኃይል እንዲኖራቸው ያደርጋል። ይሄ የታጠቀ ኃይል በፌዴራል መንግስት ተጠሪነቱ ለማን ነው፣ በምንስ መንገድ ነው ከፌዴራል መንግስቱ ጋር አብሮ የሚሰራው የሚለው ጥያቄ እኔ ብዙ መልስ ያለው አይመስለኝም። ክፍተት ያለበት ይመስለኛል። አንዱ እሱ ነው። ሌላው በተለያዩ አካባቢዎች በተደጋጋሚ የሚነሱ ወደ ክልል የመሆን ጥያቄዎች ይመጣሉ። ወረዳዎች ዞን እንሆን የማለት ነገር ይመጣሉ። እንደዚህ አይነት የአስተዳደር ጥያቄ ሊቆም በማይችል መልኩ ኢትዮጵያ ለማስተናገድ ትገደዳለች። ምክንያቱም ይሄ ኮንስቲትዩሽን ይሄ ሕገ መንግስት ለህዝቦች ሰጥቼዋለሁ የሚለው መብት ስለሆነ ራሳችንም ራሳቸውን በራሳቸው እንዲያስተዳድሩ ይፈቅዳል ስላለ ህዝብ ደግሞ ከሚያነሳቸው ጥያቄዎች በፖለቲከኞች ፍላጎት ሊሆን ይችላል፣ ስልጣን በሚፈልጉ ኃይላት ሊሆን ይችላል፣ ወይም የህዝቡ ጄኑን ጥያቄ ሊሆን ይችላል። እነዚህ ኢትዮጵያን ሊቆም የማይችል ሊያባራ የማይችል ጥያቄ ውስጥ የሚከቱ ጉዳዮች ናቸው። ከእሱ ጋር አብሮ ማየት ያለብን የተቋማት ገለልተኝነት፣ የህግ የበላይነትን የማስከበር አቅማቸው ምን ያህል ነው? ሶስተኛው የውጭ ኃይሎች ሚና ምንድን ነው? በዋናነት ሁልጊዜ እኔ የህዝብ ጥንካሬ ወይም ህዝብ ውስጥ ያለ ክፍተት፣ በውስጥ ያለ ክፍተት የውጭ ኃይላቶች የመጋበዝ ወይም ለነሱ ኃይል የመስጠት ፖሲቢሊቲ ይኖረዋል ብዬ አምናለሁ። የውጭ ኃይሎች ሁልጊዜ ኢትዮጵያ ላይ ትልቅ ኢንትረስት አላቸው። በሃይማኖት ሊሆን ይችላል፣ በውሃው ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል፣ በታሪክ ሊሆን ይችላል። ስለዚህ እነዚህ ሶስቱ ዋና ዋና ምክንያቶች ናቸው ብዬ አስባለው የገባንበት አዙሪት ውስጥ እንዳንወጣ ያደረጉት እንግዲህ አሁን ከገለጿቸው ከግጭት፣ የተለያዩ የሰብአዊ መብት ጥሰቶች፣ የህግ የበላይነት በተደጋጋሚ መጣስ የመሳሰሉት በተጨማሪ ደግሞ እንግዲህ አገሪቱ ውስጥ ከፍተኛ አስከፊ የተባለና የሚሊዮኖቹን ህይወት አደጋ ውስጥ የከተተ ድርቅም አለና እነዚህ ሁኔታዎች ሀገሪቱ እንድትሄድ ወደሚፈለግበት የሰላምና የእርቅ ሂደት ለመውሰድ ምን ያክል እንቅፋት ሆነዋል? ሰላም ለሁሉ ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ ማምረት አይቻልም። ሰላም ከሌለ መማርም ምንበለው ልማትም ምንበለው ሌሎችም ሌሎችም ማህበራዊ ኑሮዎችንን ስራዎቻችንን ማከናወን አንችልም። ለእኔ አሁን የጠቀስሽው የድርቅ ጉዳይ፣ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት ኢትዮጵያ በውሃ ሀብቷ ጥሩ ደረጃ ላይ ያለች ሀገር እራሷን መመገብ አለመቻል በጣም በጣም የሚያሳዝን ነው። በመጀመሪያ ደረጃ እንደነዚህ አይነት የልማት ራስን የመቻል ጥያቄዎችን ለመመለስ የፖሊሲ ፕራዮሪቲያችን ምንድን ነው ብሎ መፈተሽ ያስፈልጋል። እርግጥ ነው የመንግስት ትልቁ ኃላፊነት የዜጎችን በሰላም ወጥቶ መግባት ማረጋገጥ ነው። ይሄ ትክክለኛ የመንግስት አንዱና ዋነኛ ተቀዳሚ ኃላፊነት ተግባሩ ነው። ከዛ በተረፈ ግን ሌላውም ሕዝብም ሲቪል ሶሳይቲ ተቃዋሚ ፓርቲም ተቀናጅቶ መስራት የሚገባው ትልቁ ስራ ቢኖር እንደነዚህ አይነት አዙሪት ውስጥ ጦርነት፣ ድርቅ እርሃን እያልን በዛ ዙሪቱ ውስጥ ላለመቆየት ከዛ ለመውጣት ያለው ብቸኛው ቁልፍ አገሪቷ ውስጥ ለረጅም ጊዜ እንደ ሰላም የራቀንን ሰላም እውን ማድረግ ነው። ይሄ ከተደረገ አይ ቲንክ ሌሎቹ ነገሮች በሙሉ መሰራት የሚችሉ ይመስለኛል። ወደ ሰላም ሂደት ለመሄድ ኃላፊነቱ ከየት ነው መጀመር ያለበት? ወደ ብሔራዊ እርቅ ለመራመድ መሰራት ይችላል ወይ? ግጭቶች እያሉ ያለመረጋጋቶቹ እያሉ ይሄ ሂደት መጀመር ይችላል ወይ? ካል ከተቻለስ መንገዱ ምንድን ነው? እኔ ይቻላል ይቻላል ባይ ነኝ። በመሰረቱ አንድ ቤት ሲቃጠል በመጀመሪያ ደረጃ ያንን እሳት ማቆም ጊዜ የማይሰጠው ጉዳይ ነው፣ በሱ አምናለው። ኢትዮጵያ ከገበች ከገባችበት ችግር ለማውጣት ምንድን ነው መደረግ ያለበት? እዚህ ጋር ህዝብ ኃላፊነት አለበት፣ መንግስት ኃላፊነት አለበት። የተለያዩ ተቋማት ሲቪል ሶሳይቲ የራሳቸው ኃላፊነት አላቸው፣ ትምህርት ቤቶች የራሳቸው ኃላፊነት አላቸው፣ የሃይማኖት መሪዎች የራሳቸው ኃላፊነት አለባቸው ምክንያቱም ሰላም የአንድ አካል የአንድ ወገን ብቻ ሀላፊነት አይደለም። ሰላም ሁሉም ሰው ተረባርቦ እውን ሊያደርገው የሚገባው ጉዳይ ነው። እርግጥ ሁላችንም የተለያየ ሀላፊነት ሊኖረን ይገባል። የመንግስት ሀላፊነት እዚህ ጋር ግንባር ቀደም ነው። እሱን ልንክድ አንችልም። ከዛ በኋላ እንዴት ነው እምነት ትረስት ልናመጣ የምንችለው? ይሄ በተለያየ በአለም አካባቢ ላይ ችግር ተፈጥሮባቸው የነበሩ አካባቢዎች ወይም ችግር እየተፈጠረባቸው ያሉ አካባቢዎች ከችግር እንዴት ነው የወጡት እንዴት ሊወጡ ቻሉ የሚለውን ነገር ማየት የሚያስፈልግ ይመስለኛል እነዚህ ኦፒኒየን ሊደርስ የምንላቸው የሃይማኖት መሪዎች ሊሆኑ ይችላሉ የሲቪል ሶሳይቲ መሪዎች ሊሆኑ ይችላሉ በህዝብ ዘንድ ቅቡልነት ያላቸው ተሰሚነት ያላቸው ሰዎች ተገናኝተው ከተለያየ የህብረተሰብ አካል ክፍል የተወጣጩ ሰዎች በሀላፊነት ሀላፊነት በተሞላው ያገባኛል በሚል ስሜት ቁጭ ብለው ተወያይተው ይህን አገር የወደፊት እጣ ፋንታ መምከር መወያየት ያስፈልጋቸው ይመስለኛል። ምክንያቱም አሁን ምንም እንዲህ ነው ቀላል ነው የምንለው ነገር አይደለም። ሁልጊዜ ችግር በሚኖ በሚፈጠርበት ጊዜ ለችግሩ መፍትሄ ውጪ መቃኘት ሳይሆን ውስጥ ያለንን ሀብት ማየት የሚያስፈልግ ይመስለኛል። እነዚህን ነገሮች ካደረገን የተለያዩ የህብረተሰብ ክፍል የሚወክሉ መሪዎች በቅንነት ስለ ራሳቸው ሳይሆን ስለ ሀገር፣ ስለ ህዝብ፣ ስለ ትላንት ሳይሆን ስለ ነገር የሚቆረቆሩ ከሆነ በሚባል መልኩ ቁጭ ብለው ሊነጋገሩ ይገባል። መንግስት እንደነዚህ አይነት ነገሮችን የማዘጋጀት ቁልፍ ሚና አለው፣ ግዴታ አለበት፣ ኃላፊነት አለበት። ምክንያቱም በስልጣን ላይ መቆየት የሚቻለው ህዝብና ሀገር ሲኖር ነው። ስለዚህ ይሄ ህዝብ እችን ሀገር እንዴት ማቆየት ይቻላል የሚለው ከሁሉም ኢትዮጵያዊ የመንግስት ኃላፊዎችንም ጨምሮ እነዚህን ጥያቄዎች መመለስ መቻል አለብን። እነዚህ አላደረግን ድረስ ምናልባት አንድ እርምጃ ወደፊት ሁለቱ እርምጃ ወደኋላ መሄድ ታዞሪት ውስጥ መቆየት ግዴታችን እጣ ፋንታችን ነው የሚሆነው። ከሰባ በመቶ በላይ የሚሆነው ህዝቧ ወጣት ነው። ይሄ ይሄ ወጣት ክፍል ደግሞ የተለያዩ የኢኮኖሚ የኑሮ ውድነት የስራ አጥነት ችግሮችን ጫንቃው ላይ ተሸክሟል እና ሌሎች የሰብአዊ መብት ጥያቄዎችም መሰረታዊ የሚባሉ ጥያቄዎች ባሉበት ወቅት እንዴት ነው ወጣቱን ወደ ብሔራዊ እርቅ ሀሳብ ወደ ሰላም ሀሳብ ወደ ሰላም ሂደት ውስጥ ማምጣት የሚቻለው በመሰረቱ ቅድም የተነጋገርነው ነገር አለ የመጀመሪያው ጥያቄ ላይ ለሁሉም ነገር መሰረቱ ሰላም ነው ይሄንን ትውልድ በተለይ አሁን ያለው ትውልድ እንደ አንድ ቀድሞ እንደመታ የቀድሞ ትውልድ አባል እንደመሆኔ በጣም ሁሌ ሳስበው የሚያሳዝነኝ ከሁሉ በላይ ደግሞ ትምህርት ላይ ከፍተኛ ትምህርት ተቋም ውስጥ ከባለፉት ሀያ ምናምን አመት እንደቆየ ሰው በጣም የሚያሳዝነኝ ምናልባት ልቤንም የሚሰብረኝ ነገር ይሄ ትውልድ ከመጀመሪያ ጀምሮ ለባለፉት ሰላሳ አመታት ማለት ይቻላል ጥላቻ እየሰበክን ያሳደግ ነው፣ የፈጠር ነው፣ ያጎለበት ነው ትውልድ ነው ታላቆቹን እንዳያከብር፣ ከሌላ አካባቢ የመጣ ወገኑን እንደ ጠላት እንዲያይ ዛሬ ኢትዮጵያ ለገባችበት ፈተና በሙሉ ከተወሰነ አካባቢ የመጣ ሰው ወገኑ ተጠያቂ እንደሆነ ለዛ ችግር መፍትሔ ሊሆን የሚችለው ያንን ያንን ወገን ምናልባት ማሰቃየት ማፈናቀል ከተቻለ ማጥፋት እንደ ብቸኛ መፍትሄ አድርገን ስንሰብከው የቆየ ትውልድ ዛሬ እዚህ ቦታ ላይ ደረሰ፣ እንዲህ አደረገ ብለን እሱን ብንከስ በጣም ያሳዝናል። ለችግራችንም ትክክለኛ መፍትሄ እናገኛለን ብዬ አላስብም። ስለዚህ ማድረግ ያለብን ነገር ምንድን ነው? ከመስመር የወጣውን ትውልድ ወደ መስመር እንዲገባ ማድረግ ያስፈልጋል። ያስተማርነውን መጥፎ ነገር የዘራነውን ጥላቻ በመጀመሪያ ደረጃ መፍታት ሪቨርስ ማድረግ የሚያስፈልግ ይመስለኛል። ትምህርትን የፖለቲካ ሰለባ ማድረግ ከፈለን አንዱም ዋጋ ይመስለኛል። ባለፈው የወጣው የአስራ ሁለተኛ ክፍል መልቀቂያ ፈተና ውጤት ለዚህ ቁልጭ ያለ ማስረጃ የሚሆን ይመስለኛል። የወደቁት ተማሪዎቻችን ናቸው ወይስ እኛ እንደ ኢትዮጵያውያን ሁላችንም ወድቀናል? እዚህ ላይ ግልጽ ንግግር ያስፈልገናል። ሐኪማችን ጋር ሄደን ለሐኪማችን ውሸት ነግረን እውነተኛ መድኃኒት ልናገኝ አንችልም። እውነቱን መነጋገር ያስፈልጋል። እኔ እንደ ሕዝብ የወደቅን ይመስለኛል። ያ ደግሞ ግልጽ አድርጎ እንደ መስታወት አሳይቶናል። ስለዚህ እዛ ጋር ያለው ነገር እዛ ጋር ያለው ችግር መፈታት ያለበት ይመስለኛል። እነዚህ ተቋማት ትምህርት ላይ የምናደርገው ሴራ ትምህርት ላይ የምንፈጽመው ስህተት አሁን ብቻ አይደለም፣ ወደፊትም ዋጋ እያስከፈለን ይኖራል። ስለዚህ እዛ ጋር ያለውን ነገር ለአንዴና ለመጨረሻ ጊዜ ልናስቆም የሚገባ ይመስለኛል። ይህንን ስናደርግ ከዚህ በተጨማሪ ያሉት ነገሮች እንዳልኩት ትምህርትም እንበል ልማትም እንበል ጤናም ሌሎችም ማንኛውም ነገር መሰረቱ ሰላም ነው። በዚህ ሰላም የመጀመሪያ ተጠቂ የሚሆነው ይሄ ወጣቱ ትውልድ ነው። ምክንያቱም ሽማግሌዎቹማ ቁጭ ብለው ያ ጦርነት ያውጃሉ፣ የሚዋጋው የሚሞተው ይሄ ወጣት ነው። ስለዚህ በመጀመሪያ ደረጃ ልናደርግ የሚገባን ነገር ይሄ ክፍል የችግሩ ሰለባ፣ ተቀዳሚ ሰለባ ስለሚሆን ከሰላምም ተጠቃሚ የሚሆነው እሱ ነው። ስለዚህ የሰላም ባለቤት ልናደርገው የሚገባን እንዴት ነው? የሰላም አምባሳደር ልናደርገው የሚገባው ምንድን ነው? እንዴት ነው? ኃላፊነት እንዴት ነው ልንሰጠው የሚገባው? ምክንያቱም ቅድም እንዳልኩት አብዛኞቻችን ምናልባት የእድሜያችን ከግማሹን በላይ ኖረናል። ይህንን እቺን ሀገር የሚረከቡ ነገን የሚረከቡት እነዚህ ልጆች ናቸው። ስለዚህ እነዚህ ልጆችን ኃላፊነት ሰጥቶ የሰላምን ጥቅም አስረድቶ እውነት ከግጭት ሁላችንም እንደምናጣ እንደምንጎዳ የባለፉት ጥቂት ዓመታት በደንብ ጥሩ አድርገው ማስረጃ የሚሆኑን ይመስለኛል። ከሰላም ሁላችንም አስራፊዎች ነው የምንሆነው። ከሁሉም በላይ ወጣቱ ትውልድ የጦርነት ሰለባ የሚሆነው እሱ ስለሆነ በሁለቱም በኩል በሶስቱም በኩል በአራቱም በኩል በተለያየ አካባቢ ላይ የሚያልቀው ይሄ ወጣት ስለሆነ ስለዚህ እዛ ጋር ቆም ብለን ማሰብ የሚያስፈልግ ይመስለኛል። ይህንን የሰላሙ አንዱ አካል አድርገን በሰላሙ ዙሪያ ላይ ውይይት ላይ ግንባር ቀደም ካደረግነው እና የሰላሙ ተጠቃሚ ካደረግነው ቅድም እንዳልኩት ኢትዮጵያ ውስጥ ያለው የሰላም ችግር በጣም በጣም ሆደ ሰፊ የሆነ ሃይማኖተኛ የሆነ ሆደ ሰፊ የሆነ ህዝብ ስላለ እነዚህን ነገሮች በማድረግ የራሳችንን የቤት ስራዎች በመስራት የተለያዩ የህብረተሰብ አካላትን በማሳተፍ በተለይ በተለይ ወጣቱን ግንባር ቀደም የሰላም አምባሳደር በማድረግ ቅድም እንዳልኩት እንደዚህ እንደ ሰማይ የራቀንን ሰላም እውን አድርጎ የሰላሙ ተቋዳሽ የልማቱ ተቋዳሽ ማድረግ እንችላለን ላይ ዶክተር ዘነበ እንግዲህ በሰሜን ኢትዮጵያ የነበረው ግጭት ለማስቆም የሰላም ስምምነት ከተፈረመ ወዲህ የኢትዮጵያ ፖለቲካ ለምን አልተረጋጋም? ለዚህ ስጋት ሆኖ የቀጠሉ ጉዳዮች ምንድን ናቸው? ይሄ ባለበት ሁኔታ የሰላምና የእርቅ ሂደትን መጀመር ይቻላሉ? ለዚህ ኃላፊነቱ ማንጋ ነው? በሚሉ ሀሳቦች ዙሪያ የተወያየ ነው። ዶክተር ዘነበ ምልከታውን ስላካፈሉን በአድማጮች ስም በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ መጋቢት 9 2015 ዓ ም ዝግጅታችንን ነው። በመቀጠል ጥንታዊውን የብራና መጻሕፍት ዝግጅት ጥበብ ለአዲሱ ትውልድ ለማስታወቅ ስላለመ አንድ አውደ ርዕይ ይነግራችኋለን። ከሰሞኑ በአዲስ አበባ የተከናወነውን አውደ ርዕይ ያሰናዳው ሐመረ ብርሃን የብራና መጻሕፍት ሥራ ድርጅት ነው። ከአዘጋጆችና ከጎብኚ ጋር ያደረግነው ቆይታ በመቀጠል ይደመጣል። ከሰሞኑ አዲስ አበባ ፒያሳ አሮጌው ፖስታ ቤት ቅጽር ግቢ እግር ጥሎት የሚከሰት እንግዳ ቢኖር ከጥንታዊ የኢትዮጵያን እደ ጥበብ ትሩፋቶች መካከል አንዱ ስለሆነው የብራና መጻሕፍት አዘገጃጀት ዓይን ከፋሽ ትዕይንት የመመልከት ዕድል ያገኛል። ከፍየል ቆዳ ማዘጋጀት ጀምሮ ስዕሉን፣ ሐረጋቱን ድጎሳውን ማይደሩን ጨምሮ ሙሉውን የብራና መጽሐፍት ዝግጅትን እንዲሁም በተጓዳኝ የሚሰራቸውን የቅርጻ ቅርጽ ከተለያዩ ማድናት የሚሰሩ ከነሐስ፣ ከብር፣ ከወርቅ፣ ከመዳብ የሚሰሩ እራዎችን፣ ጌጣጌጦችን፣ መስቀሎችን፣ የተለያዩ ቅርጽ ያላቸውን መሳሪያዎች ተግባረ እዱንና ሙሉ ምርቱን ደግሞ ሁሉም እንግዶቻችን ለማቅረብ የአባቶቻችን ጥበብ እንዲህ እንደነበረ ትውልዱም ደግሞ በገቤር ሲታወናው እንዲመለከቱ ሳይ የአውደ ርዕይ ነው የተዘጋጀ። የሰማነው ኪሮቤል ታምራትን ነው። ኪሮቤል ወደ ቀድሞ ነገር እንመለስ የተሰኘውን ልዩ አውደ ርዕይ እያሰናዳው ሐምረ ብርሃን የብራና መጻሕፍት ድርጅት መስራቾች መካከል አንዱ የዕደ ጥበብ ባለሙያ ነው። ድርጅቱ የዛሬ አራት ዓመት ከተቋቋመ ወዲህ በዘርፉ አዲሱ ትውልድ ሊቀስማቸው የሚገቡ ዕውቀቶችና ልምዶችን ሲያጋራ መሰንበቱን ያውሳል። በዋናነት በሐመራ ብርሃን የብራና መጽሐፍ ስራ ድርጅት ውስጥ ያሉ ክፍሎች አሉ። የመጀመሪያው ክፍል እንደ አንድ ህትመት መጽሀፎች የሚያዘጋጅ ክፍል ነው። ሁለተኛው የቅዱስና ስዕላት ወይም የስዕላት ክፍል ነው። በጥቅሉ ብራና ስዕላቶች የሚያዘጋጅ፣ በበሬ በፍየል ቆዳ የሚያዘጋጅ ክፍል ነው። ሶስተኛው ክፍል የቆዳ ዘርፍ ነው። ቆዳውን በሙሉ ለሁሉም የበሬም የፍየል ቆዳዎችን የሚያዘጋጅ የሚያቀርብ ክፍል ነው። በአራተኛ የማዕድናት ማንጠሪያ ክፍል ነው። ቅድም እንደ በርኮት፣ ባንክ ከተለያዩ ማላት የሚሰሩ ነገሮችን ይሰራል። አምስተኛውን ትምህርትና ስልጠና ክፍል ነው። ትምህርትና ስልጠና ክፍሉ ቋሚ ከአምስት አመት ከአስራ አምስት አመት ያሉ ልጆችን ያማከለ የአዳር መርሃ ግብር ወይም ቋሚ ሰመር ካምፕ ስልጠና አለው። አብዛኛው የተግባር እድማ ተመስጦ የሚፈልግ ከልጅነት ጀምሮ እያደገ የሚመጣ መሆኑን በመረዳት ሌሎች እሱን ከሚፈልጋቸው ትምህርቶች ጋር አንድ ላይ በማዳበል አዳሪ ትምህርቶች እየሰጠ ተግባር ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህር እንዲኖራቸው መፍጠር ብዙ የስልጠና ዘርፎች አሉት። የብራና ላይ ጽሁፎችና ስዕሎች ጥበብ ከሞላ ጎደል በቀደሙት ዘመናት አሻራነቱ ይወሳል። የአሁኑ ዘመን ያፈራቸው ዘመንኛ የህትመት አማራጮች ብለውም የዲጂታል ዘዴዎች በተበራከቱበት ሁኔታ ግን ስለ ጥንታዊው እደ ጥበብ አሁንኛ ፋይዳ ጥያቄ የሚያነሱ ይኖራሉ። ኪሮቤል ለዚህ መልሳለሁ። ያው ለትውልዱ አንደኛ ውስጣዊ ትርጉም አለው። ማይታይ ማይገለጥ ሊሆን ይችላል። በዋናነት ይሄ የአባቶቻችን ጥበብ ነው። ብዙዎቻችን በአንድም ሆነ በሌላ መንገድ የዘነጋ ነው፣ የተው ነው፣ የጣል ነው። ነገር ግን የምናውቀው አባቶቻችን በስርዓት አስቀምጠውት፣ ለክተው፣ ሰፍረው፣ መድበው ያስቀመጡት በሰዓቱ በጊዜያቸው በጣም ውጤታማ የነበሩበት ታሪክ የሰሩበት ነገር ግን እኛ በተለይ ያለፉት በቅርብ ጊዜያት ያለፉት ትሎች ቅድም እንዳልኩት በተለያየ ምክንያቶች ለተግባር ለሚሰሩ ሰዎች የተለያየ ስም በመስጠት ይሄ ስራ ከኛ እንዲርቅ እንዲወጣ ሌሎች ዓለም ላይ ያሉ ሰዎች ሲሰሩት ትልቅ ስራ እንደሆነ እኛ ስንሰራው ግን ስም የሚያሰጥ ክፉ ስም የሚያስነሳ እንዲሆን ብዙ የተሰሩ ነገሮች ነበሩ። በዋናነት ይሄንን ግን ትልድ አውቁ አሁን ካለው የስራ አጥነት መንፈስ ወጥቶ የአባቶቹ ሙያ መስራት እንደሚችል አሁንም መልሶ ታሪክ መጻፍን የታየበትና የተረዳበት ይመስለኛል። አመረ ብርሃን የብራና መጻሕፍት ስራ ድርጅት ወጣቶች እየጠፋ መጥተዋል ስለተባለው ሀገር በቀል ዕደ ጥበብ በቂ እውቀት እንዲጨብጡ የትምህርት መርሃ ግብሮችን ከዘረጋ ሰነባብቷል። ተማሪዎችን እየተቀበለም ያስተምራል። ሀና ሰለሞን በመርሃ ግብሩ ውስጥ ከታቀፉ ተማሪዎች መካከል አንዷ ናት። የድጎሳና ሐረግ ስዕል ተማሪ የሆነችው ሀና የድርጅቱ የመገናኛ ብዙሃን ክፍል ባልደረባም ናት። አንደኛ እንግዲህ ተማሪ ለመሆን የመረጥኩበት ምክንያት የአባቶቻችን ጥበብ፣ የቤተ ክርስቲያናችንን ጥበብ እየጠፋ ስለሆነ እኔም እንደ አንድ ትውልድ ተምሬ ለወደፊት ለሚቀጥለው ትውልድ ለማስተላለፍ እችል ዘንድ ለዛ ነው የመረጥኩት አንደኛ። ሁለተኛ ደግሞ ረቂቅ ስለሆነ ሰውን ልጅም የሚፈዋሽ ስለሆነ በዛ መንገድ ውስጥ መግባት ስለፈለግኩኝ ነው። ሀና እሷን የመሰሉ ወጣቶች ዘመን የተሻገረውን ዕደ ጥበብ ቢማሩ ያተርፉበታል የምትለውን ታጋራለች። እሺ፣ በመጀመሪያ ይህ እንደዚህ አይነት ነገር እንዲስፋፋ ወጣቱ የአባቶችን ጥበብ ማወቅ አለበት ብዬ አስባለሁ። ወረቀቱ እንደምናውቀው ቶሎ የሚበላሽ ነው፣ ቶሎ የሚቀዳደድም ነው እና በዛ ምክንያት ታሪክንም ሆነ መንፈሳዊ ታሪኮችን ለማስቀመጥ ብራና ማወቃችን ብራና መጻፋችን ይጠቅመናል። አሁን በሚቀጥለው ትውልድ ትክክለኛ የኛን የራሳችንን እውነተኛ ታሪክና እውነተኛ ጥበብ ለማስተላለፍ በዚህ መንገድ ወጣቱ መሰማራት አለበት ብዬ አስባለሁኝ። ሐመረ ብርሃን የብራና መጽሐፍ ስራ ድርጅት ያሰናዳው አውደ ርዕይ ከመጋቢት አንድ እስከ ሰባት የዘለቀ ነበረ። አዘጋጆች ከጠበቁት በላይ ምላሽ ማግኘታቸውን ይናገራሉ። ከጎብኚዎች መካከል አንዱ የሆነው ዳግማዊ እውነቱ አውደ ርዕዩን ከተመለከተ በኋላ የተሰማውን አጋርቶኛል። ከመጀመሪያው ጀምሬ ሁሉንም ደፋለፍ እያልኩ ለመከታተል ሞክሬያለሁ እና የፈጠረብኝ ነገር ያው ብዙ ጥያቄ የነበረ ውስጤ የነበረ ነበረ የእሱን መልስ አግኝቼበታለሁ። በተለይ ስዕላቶቹ ላይ፣ ቀለማቶቹ ላይ እንደገና አንዳንድ ይህ መስቀሉ እንዴት እንደሚሰራ ቅርፃ ቅርጾቹ እነዚህ ባህሎቻችን እየጠፉ ነበረ ሀገራችን ላይ እና የተለያዩ ገዳማትም የመዞር አጋጣሚ አለኝና አብዛኞቹ ነገር ከውጭ በሚመጡ ስዕላት እንደዚህ ቅርፃ ቅርጽ እየተቀየሩ ነው እና ያ ባህላችንን እያጣ ነው ያለ ነው እና ሁሌ ቁጭት ይፈጥርብኝ ነበረ እዚህ መጥቼ ይህን ፕሮግራም በመመልከቴ በማየቴ ድጋሚ ይሄ ነገር እንደ አዲስ በቃ እንዲነሳሳ ልጆች ያደረጉት ነገር በጣም ከፍተኛ እንትን እንዳለው ለመረዳት ይቻላል። ሐመረ ብርሃን የብራና መጽሐፍት ስራ ድርጅት በተመሰረተ በጥቂት ዓመታት ውስጥ የፈጠረውን መነቃቃት ለማስፋፋት የተለያዩ እቅዶችን መሰነቁን ሰምተናል። ማሰልጠኛ ተቋሙን ለማጠናከርና ጅምሮቹን ለመቋጨት የሚያስችሉ ዓለም አቀፍ የገቢ ማሰባሰብ ስራዎችን ጨምሮ ደጋፊ መርሃ ግብሮች መዘርጋታቸውን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ መልእክት እንስማ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። በአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። አድማጮቻችን አሁን ወደ መልካም ትውስታችሁ የሚመልሳችሁ ድንቅ ሙዚቃዎች የሚደመጡበት ሳምንታዊው የሙዚቃ ቃና የሚደመጥበት ሰዓት ነው። የሙዚቃ ቀናው አዲስ አቅራቢ እንግዲ ወልዴ የዛሬውን እንዲያቀናብሩታል። ለሳምንታዊው የሙዚቃ ቃና የቅዳሜ ምሽት ቅንብር የአየር መስመሩን ተረክቤያለሁ። ዛሬ ቅዳሜ መጋቢ 9 2015 ዓ.ም ነው። ጤና ስትልኝ እንደምናመሻችሁ አድማጮች፣ ለምሽቱ የሙዚቃ ቃና ዝግጅት ግሩም ዜማዎችን መራርጬ አብሬያችሁ አመሻለሁ። እንግዲህ ወሌ ነኝ። ምሽቱን የምንጀምረው ላቭ ስትሬን በተሰኘውና ባለፈው የፈረንጆች 2022 ዓ.ም የፍቅር ቀን በተለቀቀው ዜማ ነው። ዘፈኑ መጀመሪያ የተቀነቀነው የሪትም ኤንድ ብሉስ እና ፈንክ ባንድ በሆነው ኮንፈንክሽን እንደ አውሮፓያን አቆጣጠር በ1982 ነበር። ሲልክ ሶኒክ በተሰኘው የቡድን ስማቸው የሚታወቁት ተወዳጆቹ ብሩኖ ማርስ እና አንደርሰን ፓክ በፍቅር ቀን ፌብሩዋሪ 14 እንደ አዲስ ዘፍነው ሲለቁ ከፍተኛ ተወዳጅነትን አጥርፈዋል። አንድ ሰው ሁለት አፍቃሪዎች በአንድ ጊዜ ሲኖሩት የሚፈጠረውን ፈረንጆቹ ላቭ ትራያንግል የሚሉትን ሁኔታ የሚተርከው ላቭ ስትሬን የተሰኘውንና በብሩኖ ማርስና አንደርሰን ፓርክ የተዘማውን ነበር ያደመጥነው። አሁን ደግሞ ከእንግሊዘኛ ወደ አማርኛ ዜማሉ፣ ሰዳችሁ ሳላይሽን መርጫሉ ከተወዳጅ ወጣት አቀንቃኞች አንዱ በዛየው ደምሴ ከሰራው አልበም ውስጥ ተወዳጅ ዜማ ነው። ሳላይሽ ለደቂቃዎች አብሯችሁ ይቆያል።

And baby, come on, me

የብዛየው ደም ሴንሳ ላይሽ ነበር ያደመጥነው። ክቡራትና ክቡራን ዋት የወንደርፉል ወርልድ የሉዊስ አርምስትሮንግ ቀደም ካሉትና ተወዳጅ ከሆኑት ዜማዎቹ አንዱ ነው። And I think to myself, "Arang God is afuc, kaysager dauc, then inalancia abagu. Muna inet din kalamnaych. Ilanal, Louis Armstrong, for What a Wonderful World." I see trees of green, I see them bloom. For me and you, and I think to myself, What a wonderful world! I see skies of blue, clouds of white, bright, blessed days. Dark, sacred nights, and I think to myself, What a wonderful world! The colors of the rainbow, so pretty in the skies, also on the faces. Of people going by, I see friends shaking hands, say How do you do? They're really saying I love you. I hear babies crying, I watch them grow. They'll learn much more. I'll never know And I think to myself What a wonderful world Yes, I think to myself What a wonderful world የሉዊስ አርምስትሮንግን ዋት የወንደርፉል ወርልድ ነበር የሰማ ነው። አድማጮች እያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። እንግዲህ ወልዴ ነኝ። ለምሽቱ የመረጥኳቸውን ምርጥ ዜማዎች ይዤ እስከ ምሽቱ አራት ሰዓት ያብሬያቸው አመሻለው። በነገራችን ላይ አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በ202251 በዋትሳፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም በሚለው ኢሜላችን ብትልኩልን ይደርሰናል። ወደ ሙዚቃ ምርጫዎቹ ልመልሳችሁ። ሙሉ ቀን መለሰ ሰውነቷ ሰውነቷ በሙሉቀን መለሰ። በዚህ አጋጣሚ አድማጮች ከሻይ ቤት ሃርሞኒካ እስከ ዳላክ ባንድ ብሎ ስብሐት ገብረ እግዚአብሔር በ1973 የጻፈውንና ስለ ሙሉቀን የሙዚቃና የግል ህይወት የሚተርከውን ግሩም ጽሑፍ ፈልጋችሁ እንድታነቡ ጋብዛለሁ። በሶሻል ሚዲያ እና መረጃ መረብ ላይ ጠፋም እዝን ሺ ላቭሊ የሚለን ደግሞ ከወደ አሜሪካ ስቲቪ ወንደር ነው። ከመወለጃው ቀን ስድስት ሳምንት ቀደም ብሎ በመወለዱና በወቅቱ በሆስፒታሉ በነበረው ሁኔታ ምክንያት ስቲቪ ወንደር ዓይኑ በሚገባ ሳያድቅ ቀርቶ ማየት የተሳነው ለመሆን በቅቷል። ያም ሆኖ በተለይ በሲንሳይዘር እና በሌሎችም የኤሌክትሮኒክስ ሙዚቃ መሳሪያዎች አጫዋወቱ በተለይም ሪትም ኤንድ ብሉስ ተብሎ ለሚታወቀው የሙዚቃ ስልት አዲስ ነገር እንዳስተዋወቀ ይነገርለታል። በእንደ አውሮፓን አቆጣጠር 1976 ሴት ልጁ አይሻ በተወለደች ጊዜ ኢዝንሺ ላቭሊ ያለ ስቲቪ ወንደር የሚያውን ነበር ያደመጥ ነው። አድማጮች አሁን ደግሞ ብዙም ማስተዋወቅ የማይሻውንና የኢትዮጵያ የሙዚቃ ንጉሥ እንደሆነ በብዙዎች የሚታመነውን ጥላሁን ገሰሰን ጋብዛቸው አሉ ምን ታደርገዋለሽ ብራን በዛሬው የሙዚቃ ምርጫ የዘና እንዳላችሁ ተስፋ አደርጋለሁ። አብሬያችሁ ያመሸሁት እንግዲህ ወንዴ ነኝ። ሳምንት ቅዳሜ ከሌሎች ምርጥ ሙዚቃ ምርጫዎች ጋር በሙዚቃ ቃና እመለሳለሁ። ለዛሬ በዛሬ እስከ ምሽቱ ፕሮግራም ፍጻሜ ከጥላሁን ገሰሰ ምን ታደርገዋለሽ ጋር እንድትቆዩ ጋብዛለሁ። የሳምንት ሰው ይበለን። መልካም ምሽት። What do uh... የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በመስተንግዶው ሀብታሙ ስዩም፣ በዋና ዝግጅቱ ደግሞ ጽዮን ግርማ አብረናችሁ ቆይተናል። በሁሉም ስፍራ ባሉ ባልደረቦቻችን ስም እንሰናበታችኋለን። መልካም ሳምንት ይሁንላችሁ። በሰላም እደሩ።